ሳልብሃ ኩሎ ጊዜ ከመታስ ተዝርበ ንቲያነ ሀበ ፍቁር ወልዳ ሄ ርቲኢቲ በሀበ ኩሎሙ ቅዱሳ ወሊቃነ ጳጳሳት ስማምስ አትሮሙ زكاه ولا نبياتني عمسات روم ولا ولا